በ2017 በዓለማችን የሞት ቅጣት ፍርድ የተበየነባቸውና የሞት ቅጣት የተፈጸመባቸው ሰዎች ቁጥር ከካቻምናው ሲነጻጸር በጥቂቱም ቢሆን መቀነሱን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል አስታውቋል። ድርጅቱ ዛሬ ይፋ ባደረገው ዓመታዊ ዘገባ እንዳለው በጉርጉሮሳዊ 2017 በዓለማችን 993 ሰዎች በሞት ተቀጥተዋል። እንደ አምነስቲ ገለጻ ይህ ቁጥር ከካቻምናው ጋር ሲነጻጸር የሞት ቅጣት በዓለማችን በ4 በመቶ ቀንሷል ተገልጿል። በአምነስቲ ኢንተርናሽናል በሀገራት የሚፈጸሙ የሞት ቅጣት ብይኖችን የሚከታተሉት ተመራማሪ አልዋቶ ሲንፓላላ እንደሚሉት ከሌሎች ሀገራት ጋር ሲነጻጸር ከፍተኛ የሚባል የሞት ቅጣት የሚፈጽሙት ኢራን፣ ሳውድ አረቢያ፣ ኢራቅና ፓኪስታን መሆናቸውን ያስረዳሉ። እንዲያም ሆኖ በእነዚህ ሀገራት በቆርቆሮሳውያኑ 2017 አነስተኛ የሞት ቅጣት ብይን መተላለፉን ገልጸዋል። በአጠቃላይ በዓለም ዙሪያ የሞት ቅጣት መቀነሱ በአመዛኙ በሶስት ሀገራት ከተመዘገበው የቀነሰ የሞት ቅጣት ቁጥር ጋር የተያያዘ ነው። እነዚህ ሀገራትም ኢራን፣ ሳውዲ አረቢያና ፓኪስታን ናቸው። ሆኖም የሞት ቅጣት የቀነሰው በአንድ ምክንያት ነው ብሎ መደምደም አይቻልም። ለምሳሌ በኢራን በግድያ ወንጀል ምክንያት የሞት ቅጣት የተፈጸመባቸው ቁጥር በአደንዛዥ እጽ በሞት ከተቀጡት ይበልጣል። በፓኪስታን እና በሳውዲ አረቢያ ቀነሰ የተባለበትን ምክንያት ደግሞ ይህ ነው ብሎ በውል መግለጽ አስቸጋሪ ይሆናል። ምክንያቱም በእነዚህ ሀገራት ውስጥ አሁንም የሚፈጸመው የሞት ቅጣት ከፍተኛ በመሆኑ ነው። እንዲያም ሆኖ አቻምና 306 አምና ደግሞ ይህ ቁጥር ቀንሶ 158 ሰዎች የሞት ቅጣት ተፈጽሞባቸዋል። በዘገባው በስዑድ አረቢያ አሁንም የሞት ቅጣት ብይን ቁጥሩ እንዳልቀነሰ ተመልክቷል። እንደ አምስቲ በግብፅ የሚታየው የሞት ቅጣት በጥቂቱም ቢሆን መቀነሱ ነው የተገለጸው። በኢራን የሞት ቅጣት ብይን ቁጥር መቀነስ ምክንያት ለምሳሌ በሀገ ቱ የተካሄደው የህግ ማሻሻያ እንደሆነ የአምነስቲ ኢንተርናሽናል ተመራማሪ አልዋ ቶኒ ፓላላ ገልጸዋል። ባለፈው የፈረንጆቹ አመት ከፍተኛ ተቃውሞና ያለመረጋጋት በታየባት ኢራቅ 11 በመቶ የሞት ቅጣት ተፈጽሟል። ይህ ካለፉት አመታት ጋር ሲነጻጸር እምብዛም የሞት ቅጣት ተፈጻሚ እንዳልሆነ ይጠቁማል። በፓኪስታን እንደ ባለፉት አመታት ሁሉ የሞት ቅጣት ብይን ተግባራዊ ተደርጓል። እንደ አምነስቲ ዘገባ ባለፈው አመት በ23 የዓለም ሀገራት ውስጥ የሞት ቅጣት ብይን ተፈጽመዋል። ባህሬን፣ ኩዌት እንዲሁም በአረብ ኤሜሬት እና በዮርዳኖስ ባለፈው ዓመት የተፈጸመው የሞት ቅጣት ብይን እጅግ ማሽቆልቆሉ የሀገሪቱ ዝርዝር መረጃ ያሳያል። የሞት ቅጣት ብይን በሀገራቱ በግልጽ የተነገረ የታየ ነው። በሌላ በኩል ውስጥ ውስጡን የሚፈጸሙ ግን በግልጽ የማይነገሩ አሊያም የማይሰሙ የሞት ቅጣቶች እንዳሉ ድርጅቱ አስታውቋል። አምስቲ ከሰሃራ በታች የሚገኙ ሀገራት የታየው ለውጥ አስደሳች ነው ሲል ባወጣው መረጃው ጊኒ የሞት ቅጣት ብይንን መሻሯን ጋምቢያም የሞት ቅጣት ብይንን ለመሻር እንቅስቃሴ ጀምራ ምናልባትም ዳግም የሞት ቅጣት ብይንን ለመፈጸም ሌላ እርምጃን ሳትጀምር እንዳልቀረች ተመራማሪው ተናግረዋል። በ2017 ቻይና ምን ያህል ሰዎች በሞት እንደቀጣች በግልጽ ያስቀመጠችው ነገር የለም። በዓለማችን የሞት ቅጣት ከሚፈጸምባቸው ሀገራት አንዷ በሆነችው ቻይና ወደፊት በሺዎች የሚቆጠሩ ሰዎች የሞት ቅጣት ሊፈጸምባቸው ይችላል የሚል ጥርጣሬ እንዳለው አምስት ይገል ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ የአምስቲን ዘገባ መነሻ አድርገው በሰጡት አስተያየት የሞት ቅጣት ብይን አንድ ወንጀለኛ ሊሰራው ካሰበው ወንጀል አያስጥልም ሲሉ ተናግረዋል። የአምስቲ ተመራማሪ አልዋቶኒ ፓላላም ይህንኑ ነው የደገሙት። የሞት ቅጣት ወንጀልን አያስቆምም። የሞት ቅጣት ወንጀል የሚፈጽሙን አስፈራርቶና አስደንግጦ ከሚሰሩት ወንጀል ያስጥላል የሚል ይህ ነው የሚባል አሳማኝ ማረጋገጫ የለም። ለምሳሌ የሞት ቅጣትን የሚደነግገውን ሕግ ከሻሩ ሀገራት መካከል ካናዳን ማየት ይቻላል። በካናዳ በጎርጎርሳዊ 2016 የተፈጸሙ ግድያዎች መጠን ሀገሪቱ የሞት ቅጣት ባነሳችበት በ1976 ከተፈጸሙት በግማሽ ያነሰ ነው። በዓለም ዙሪያ በጉርጉሩሳውያኑ 2017 ዓ ም በሞት የተቀጣው ሰው ቁጥር መቀነሱን ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምስቲ ወሳኝ ለውጥ የታየበት ሲል አስታውቋል።